ማህደረ ዜና የዛሬ አምስት ዓመት የከትናንት በስቲያው ቅዳሜ ዕለት የነጻነት መዝሙር ሲዘመርባት የድል ደስታ ፌስታ ሲዘፈን ሲደለቅባት፣ የሰላም የእድገት ብልጽግና ተስፋ ሲንቆረቆርባት ነበረ ጁባ ደቡብ ሱዳን። ዘንድሮም ክላሽንኮቭ መትረየስ ያስካካባት መድፍ ሄሊኮፕተር ይንደቀደቅባት ይዟል አዲሲቱ አፍሪቃዊት ሀገር። አዲስ ነፃነቷም፣ አዲስ የሰላም ውሏም ቅንቅን ሆኖባት ለዝንታለም እንደኖረችበት አምስተኛ ዓመት የነፃነት በዓሏንም ባስከሬን ቆጠራ ዘከረችው። የአፍሪቃውያን ጥረት የሀያላኑ መንግስታት ዛቻ፣ ፉከራ፣ ማስፈራሪያም ባከነ። ለምን? እንዴት? የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። መጀመሪያም ሀገር ነበረ። ሀገር እሳቸውንና ብጤዎቻቸውን አበቀለ። ኮሎኔል ዶክተር ጆን ጋራንግ ደማቢየር እሳቸውና ብጤዎቻቸው አመፅና ውጊያን አቀጣጠሉ። ውጊያውን ለአርባ ዓመት ያክል አሉት አሉት እናም አሉ፣ ከእንግዲህ ጦርነት የለም። 205 ዘመኑ በሙሉም እንደ ጎርጎሪያኑ አቆጣጠር ነው። ናይሮቢ ኬንያ። There will be no more bombs falling from the sky on innocent children and women. በዚህ የሰላም ስምምነት መሠረት ከእንግዲህ በንጹሐን ሕፃናትና ሴቶች ላይ ከሰማይ የሚወርድ ቦምብ አይኖርም። ከእንግዲህ የደስተኛ ሕፃናት ሳቅና ቡረቃን የምናይ የምንሰማበት፣ ሰላምና ደስታ ተነፍገው የነበሩ ሴቶችን ዕልልታም የምንሰማበት ሰላም ይሰጥ። ጋራንግ እንደ ጦር መሪ የተዋጉም ያዋጉ እንደ ፖለቲከኛም የተመሳጠሩ፣ እንደ ዲፕሎማት የተደራደሩለት ነፃነት ገቢር ሲሆን በእርግጥ ለማየት አልታደሉም። በስድስተኛ ዓመቱ ጁባ ላይ ባንዲራ ሲሰቀል፣ ሲጨፈር፣ ሲቦረቅ አንጋፋው የአማጺያን መሪ ያሉ ያደረጉት እውን ሆነ ማሰኘቱ ግን አልቀረም ነበረ። ዳር አለመዝለቁ እንጂ ክፋቱም በጦርነት የኖረችው ግዛት ነፃ ሀገርም ሆና ከጦርነት አልተላቀቀችም። የጋራንግ ወራሾች የነፃነት ድግስ ፈንጠዝያው ሳያበቃ መጀመሪያ ከሰሜን ጠላቶቻቸው ከሱዳን፣ አከታትለው እርስ በርስ ይዋጎ ገቡ። ጋራንግ በእርግጥ የአማጺ መሪ ፖለቲከኛ፣ ኮሎኔል ወይም የግብርና ዶክተር እንጂ ትንቢት ተናጋሪ አልነበሩም። በ204 ነፃነት እርግማን የሆነ ይመስል ሲሉም፣ ካርቱሞችን ለማውገዝ አልመው እንጂም ተከታይ የበታቾቻቸውን ለማስጠንቀቅ ፈልገው አልነበረም። ከሱዳን የነፃነት ጊዜ ጀምሮ ከጦርነት ሌላ ሌላ ነገር አላየንም። ነፃነት እርግማን ይመስል ከ1955 ጀምሮ ጦርነት ላይ ነን። አንዳንዶቻችን በጦርነት መሃል ተወልደን በጦርነት መሃል አድገን በጦርነት መሃል ሸብተን። እነሱም እድለኞች ናቸው፣ ሚሊዮኖች እነሱ ያዩትን ሳያዩ አልቀዋልና ምዕራባውያን ፖለቲከኞችና መገናኛ ዘዴዎች ሲላቸው የአረቦችና የጥቁሮች ሲያሰኛቸው የሙስሊሞች የክርስቲያኖችና የሃይማኖት የለሾች ይሉት የነበረው ጦርነት በአሜሪካኖች ጫና ግፊትና ማስፈራሪያ በአፍሪቃውያን ትብብር ደቡብ ሱዳን ነፃ ስትወጣ አብቅቶ ነበረ። እልቂት ፍጅቱ ግን አረቦች ሙስሊሞች ወይም ሰሜን ሱዳኖች ከደቡብ ነቅለው ከወጡ በኋላ ባሰንጂም አላባራም። ለምን ነው መልስ ያጣው ጥያቄ? ብዙዎች ብዙ መልስ አላቸው። ተደጋግሞ የሚሰማው ግን በ2005 የተፈረመው የሰላም ውል አጠቃላይ ወይም ኮምፕሪሄንሲቭ የሚል ስም ይሰጠው እንጂ የካርቱም መንግሥትን ከማዳከም ወይም ሱዳንን ሁለት ከመግመስ ያለፈ ዓላማና ግብ አልነበረውም የሚለው ነው። ስምምነቱ በተለይ በደቡብ ሱዳኖች መካከል የነበረውን ስር የሰደደ ልዩነት ማጥበብን፣ እንደ መንግሥት ሀገር የመምራት አቅም ብልሃትን ማጎልበትን ጨርሶ እየዘነጋ ነበረ። ኢትዮጵያዊ የአፍሪቃ ፖለቲካ አጥኚ ፕሮፌሰር መድህኔ ታደሰም ተመሳሳይ አስተያየት አላቸው። ደቡብ ሱዳን እንደ መንግስት በምን መልኩ መቀረጽና ማደግ አለባት የሚለው ላይ ከፍተኛ ልዩነት ያለ ነው የሚመስለኝ። ለዲንቃው በተለይ የሳልቫኪር ወገን ለሆነው ማለት ነው እኛ አብዛኛው አብላጫ አለን፣ ስለዚህ ደቡብ ሱዳን መንግስት መቀረጽ ያለበት በእኛ አስተሳሰብ ነው፣ በእኛ አመለካከት ነው የሚል ሁኔታ አለ። ሌሎቹ አይ እኛ ተገፍተናል፣ የድንቃ የበላይነት እና ዶሚኔሽን መቀበል አንችልም፣ ለሁላችን የምትሆን ደቡብ ሱዳን ነው መኖር ያለባት የሚል አመለካከት አለ። በደቡብ ሱዳን ታሪክ እንደታየው ከሰሜን ሱዳን ጋር ለነጻነት የተደረገው ጦርነት በላይ እርስ በርሳቸው የተዋጉበት ሁኔታ ነው የሚያመዝ ነው ነገሩም ገበሬው አለባብሶ ቢያርሱ ያለው ብጤ የሆነና የደቡብ ሱዳን ፖለቲከኞች ጁባ ላይ የነፃነት ባንዲራ በሰቀሉ በሁለተኛ ዓመታቸው ያን መከረኛ ሕዝብ ዳግም ከሌላ ጦርነት ማገዱት። ጋራንግ በጦርነት መሀል ተወልዶም በጦርነት መሃል ያረጀ ያሉት ዜጋቸው ካልሞተም በነፃነት ማግስትም ሞት ቁስለኛ ይቆጠር ገባ። የድህረ ነፃነቱ ጦርነት ከ50 ሺህ በላይ ህዝብ ፈጅቷል። አካሉ የጎደለው ከሟቹም እጥፍ ነው። ወደ 2 ሚሊዮን የሚጠጋ ህዝብ ተፈናቅሏል። አንድ ሚሊዮን ያክል ተሰዷል። 12 ሚሊዮን ከሚገመተው የሀገሪቱ ህዝብ 3.9 ሚሊዮን ለረሃብ የተጋለጠ ነው። የተደፈሩም፣ የተገረፉ፣ የታገቱም የተጋዙትን ሴቶች አቅመ ደካማና ሕፃናትን የቆጠራቸው የለም። ከየሦስቱ ትምህርት ቤት አንዱም ወድሟል። ከ15 ሺህ እስከ 16 ሺህ የሚገመቱ ልጆች በማያውቁት ጦርነት ብረት አንግበው እንዲዋጉ ተገደዋል። ወትሮም በቅጡ ያልተዘረጋው የመሠረተ ልማት አውታር ወድሟል። ፕሬዚደንት ሳልቫኪርና ዋና ባላንጣቸው ተቀዳሚ ምክትል ፕሬዚደንት ሪክ ማቸር አምና ነሐሴ የተፈራረሙት የሰላም ውል ደቡብ ሱዳኖችን ዳግም የሚያረግፍ የሚያሰድደውን ጦርነት ለማስቆም ያለመ ነው ተብሎ ነበረ። ባለፈው ቅዳሜ መከበር የነበረበት የደቡብ ሱዳን አምስተኛ ዓመት የነፃነት በዓል አከባበር ደግሞ ለጁባው ወጣት ለሚካኤል አቲት የስምምነቱ ገቢራዊነት መገለጫም የሰላም ተስፋው ማብሰሪያ ምልክት ይሆናል ነበር ግምቱ፣ ግን አልተከበረም። የበዓሉ አለመከበር ለእኛ እንደ አዲስ ሀገር አሳፋሪ ነው። ሶስተኛውና አራተኛው በዓል በድምቀት ያልተከበረበትን ምክንያት ሰምተን ነበር። አሁን ደግሞ አምስተኛውን ለማክበር ገንዘብ የለም የሚል ምክንያት ሰማን። በዓሉ ለሌላ ጊዜ መተላለፉ ብቻ አይደለም የደቡብ ሱዳን ግጭት የሀገሪቱ የምጣኔ ሀብት ድቀት በውጭው ዓለም ዘንድ የሚያሰጠን የተበላሸ ስም ነው። ወጣቱ ድግስ በመሰረዙ መቆጨቱን ሲናገር፣ ከፊል ጁባ በተቀናቃኝ ኃይላት ውጊያም ትተራመስ ነበረ። ሐሙስ አርብም ቀጠለም፣ ቅዳሜ ያሰለሰ፣ ትናንት ዛሬም እንዲሁ። ተጣማሪ መንግስት መመስረታቸውን ያወጁት የኪር እና የማቸር ኃይላት እርሰ ከተማ ጁባ ውስጥ በገጠሙት ውጊያም በትንሽ ግምት 300 ሰው ተገድሏል። በሄሊኮፕተር በብረት ለበስ ተሽከርካሪና በመድፍ የተጠናከሩት ኃይላት በገጠሙት ውጊያም ሰላማዊ ሰዎችም ኢላማ ናቸው። በጁባ የቀድሞው የጀርመን አምባሳደር ፔተር ሹማን እንደሚሉት የጁባው ግጭት ከታህሳስ 2013ቱ ግጭት ጋር تما سا سا یې نو د ار رپورت ከጁባ ውጭ የሰፈሩ ኃይላት ወደ ርዕሰ ከተማይቱ እየገሰገሱ ነው የሚል ዘገባ አለ። ታህሳስ 2013 ዓ ም ተመሳሳይ ነገር ነበር ያየ ነው። ሰላማዊ ሰዎችም የጥቃቱ ኢላማ ናቸው። ምክንያቱም የተቃዋሚው የሬክማቸር ወይም የመንግስት የሳልቫኪር ወይም የሌላ ጎሳ አባላት መሆናቸው። አምስተኛ ቀኑን ያዘው ግጭት በ2013 እንደነበር የነበረው ሁሉም ወደ ሙሉ ጦርነት ይሸጋግራል የሚለው ስጋት አምባሳደር ሹማን እንዳሉት እያየለ ምክንያቱም እያነጋገረ ነው። ፕሮፌሰር መድህኔ ምክንያቱን ሁለት ይከፍሉታል ማቀጣጠያና መሰረታዊ ብለው እንግዲህ ማቀጣጠያ ምክንያት አንደኛ የታጣቂዎቹ በትክክል አለመስፈር ነው። ጁባ ዲሚሊታራይዝ መደረግ አለባት። የተወሰኑ ሀይሎች ብቻ ናቸው ጁባ ውስጥ መንቀሳቀስ የሚችሉት ነው ስምምነቱ የሳልቫኪር ቡድን የተወሰኑ ሀይሎችን አስወጥተው ሌሎች ሀይሎችን ጁባ ውስጥ ተጨማሪ ድጋፍ ይሰጡኛል ብሎ ያስቀመጣቸው አሉ። አሰፋፈሩም ቢሆን በስምነቱ መሰረት የተካሄደ አይደለም። ስለዚህ በተለይ የሳልቫኪር ወገን ያሉ የታይገር ባታሊዮን እነሱን የሚያዙ ኮማንደሮች በሬክ ማሻር እና በኑዌር ኃይሎች ላይ ያላቸው ጥላቻ እንደቀጠለ ነው። ዋና ወይም መሰረታዊ ምክንያት ግን ለሁለት ዓመት የተደረገው ድርድር እና ነሐሴ የተፈረመው ስምምነት ሁሉንም የሀገሪቱን ወገኖች ያሳተፈ አለመሆኑ ነው። አንደኛ በደቡብ ሱዳን ደረጃ ብዙ ብሔሮች የተካተቱበት ብዙ ታጣቂዎች የተካተቱበት የተቀበሉት የሰላም ስምምነት አይደለም። በሳልቫኪር እና በሬክማሻር የሚመሩ ቡድኖች ናቸው ወደ ሰላሙ የመጡትና የተፈራረሙት። አብዛኛዎቹ ብሔሮች አሁንም ችግራቸው አልተፈታም። ስለዚህ አንደኛ የተሟላ የሰላም ስምምነት አልነበረም። ሁለተኛ ዋናዎቹ ሰው የደቡብ ሱዳን ችግሮችን የፈታ አድረስ ያደረገ የሰላም ስምምነት አልነበረም። በሶስተኛ ደረጃ የሳልቫኪር ኃይልም ቢሆን እዛ ውስጥ የሰላም ስምምነት ሙሉ ለሙሉ ያልተቀበሉ ታጣቂዎችና ኮማንደሮች አሉ። በኪርና በማችር ኃይላት መካከል የተነሳው ጠብ አሁን ቢረግብ እንኳን በእስካሁኑ ፖለቲካዊ ሂደት ያልተካፈሉት ቅሬታ ድርጅቶ አዲስቱን ሀገር ከሌላ ብጥብጥ መዶሉም የማይቀር ነው። ኢኳቶሪያንስ እኛ ከደቡብ ሱዳን መውጣት አለብን የሚገባን ነገር አላገኘንም እያሉ ነው። እነ ፈርቲት አሁን ዋው አካባቢ ባህር አልጋዛልም ቢሆን የተለያዩ ፍላጎት ነው ያላቸው እነሱ ሁሉ አልተካተቱም። ስለዚህ አንድ መንግስት፣ አንድ ራዕይ፣ አንድ አመለካከት፣ አንድ የወደፊት አቅጣጫ የያዙ አይደሉም። አብዛኛዎቹ ሁለት ዓመት ያክል በተደረገው ድርድር ተቃዋሚውን የሪክ ማቻርን ቡድን ወክለው በድርድሩ ሲካፈሉ የነበሩት ጄኔራል ታባን ዴንግ ጋይ አሁንም የውጭ ኃይላት ይድረሱልን ባይ ናቸው። ለጥያቄው የተሰጠ ቀጥታ ምላሽ መኖር አለመኖሩም እስካሁን አይታወቅም። የተከጣጠለው ውጊያ እንዲቆም ግን መንግስታት እየጠየቁ የተፋላሚ ኃይላት መሪዎችን እያሳሰቡ ነው። ከዋሽንግተን ከኒውዮርክና ከአዲስ አበባ የሚነገረው ጥያቄ ማሳሰቢያ ከጁባ አልፎ በየጫካው ካደፈጡ ሸማቂ አዛዦች ጆሮ መድረሱ ግን አጠራጣሪ ነው። እስካሁኑን ድርድር የመሩት የአፍሪቃና የዓለም ሀያል መንግስታት ስምምነቱም ሁሉንም ወገኖች እንዲያካትትና በተገቢው መንገድ ገቢር እንዲሆን ግፊት ማድረግ ይጠበቅባቸዋል። ግፊቱ ግን ፕሮፌሰር መድህኔ እንዳሉት ተጨባጭ እርምጃንም መጨመር አለበት። ወይል ግልጽ የሆነ ማስጠንቀቂያ መስጠት አለባቸው። ግን ማስጠንቀቂያ ብቻው አልሰራም። የደቡብ ሱዳን ኃይሎችም ማስጠንቀቂያው ያው ለይስሙላ ነው እኛን ሊያንበረክኮ ወይም ሊጠመዝዙን አይችሉም የሚል አስተሳሰብ ጠንክሮ የወጣ ነው የሚመስለኝ። ስለዚህ ከመግለጫ ባለፈ ጠንካራ የሆነ እርምጃ መወሰድ አለበት። በዩኤን ሴኩሪቲ ካውንስልም በአካባቢው ሀገራትም፣ ድርጅቶችም ምን አይነት እርምጃዎች መወሰድ እንዳለባቸው ተነጋግረው በግልጽ መምጣት አለባቸው። እስከዚያም ስንት ድሃም ስንት አቅመቢስ ይሞት ይቆስል ይሰደድ ይሆን ነው ጥያቄው። ደቡብ ሱዳን የአሮጌ ውጊያ ጦርነት ማዕከል፣ ግን አዲስ አገር። ጋራንግ እንዳሉት ነፃነት እርግማን ሆኖባት ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።